ስሜ ክብረት አበበ ይባላል የጠብታ አምቡላንስ መስራች ነይ የማደንዘዣ ሙያተኛ ነኝ። በጥቁር አንበሳ ሆስፒታል ለአስራ ሰባት አመት ያህል በማደንዘዣ ህክምና በኦፕሬሽን ቲያትር ውስጥ ስሰራ ነበር። በዚህ ውስጥ ያየሁት ክፍተት ከአደጋ ቦታ እስከ ሆስፒታል ያለው ክፍተት ነ በመኪና አደጋ ኢትዮጵያ ትልቁን ቁጥር ታስመዘግባለች። እኔ ሁለት ሺ ስምንት ጠብታን ስመሰረት ጥናቶች የሚያሳዩት መቶ ዘጠና አራት ሞት በየአስር ሺው መኪና ነበረ ይህንን እዚያን ጊዜ እንደውም ከአምስት መቶ ሺህ መኪኖች በታች ነው። ለመቶ አስር ሚሊዮን ህዝብ የነበረው እና በዚህ ትንሽ ቁጥር ይህን ያህል ሞት እያስመዘገብን፣ እሱ በተጨማሪ ደግሞ ከነዚህ አደጋ ውስጥ ከሚቀርቡ ሰዎች ውስጥ በዛን ጊዜ በጥቁር አንበሳ ሆስፒታል ባዘን ሕክምና ዲፓርትመንት በተደረገው ጥናት በቀይ መስቀልም በመንግስት አምቡላንሶች የሚመጡ ህይወትን በሚያድን ክህሎት ባልተካኑ ሙያ ትንሽ ናቸው የሚመጡም፣ እንደሱም ሆኖ አራት ፐርሰንት ብቻ ነው በአምቡላንስ የሚመጡት። እኔ እዚህ ውስጥ የየቀኑ በጣም አሰቃቂ ነገር ተዋናይ አንዱ ነበርኩ ማለት ነው። ስለዚህ እንደ ስራ ፈጣሪ ምንድን እነዚህ ውስጥ ያየሁት ክፍተት እንዴት ልሞላው እችላለሁ ብዬ ከብዙ ጓደኞች ጋራ ነው። ታማሚዎች ወይም ያደጋ ተጎጂዎች በተገቢ ሁኔታ ወደ ህክምና ማዕከላት ካለመድረሳቸው የተነሳ የሚፈጠሩ የሞት አሀዞች ጭማሬ ያሳሰቡት ክብረት በ2007 ዓ ም አንድ እንግሊዛዊ የልብ ታማሚን እያገዘ ለንደን አድርሶ የሚመለስበት የስራ እድል አጋጠመው። የታመሙትን በሽተኛ ይዣቸው ይዤ በለንደን ስንደርስ ያየሁት ስሳቸውን ቀበለኝ የመጣው ሲስተም በእርግጥም የድንገተኛ አገልግሎት ወይ ደግሞ የቅድመ ሆስፒታል አገልግሎት ትልቅ አምቡላንስ ማለት መኪና ብቻ እንዳልሆነ፣ አምቡላንሱ ውስጥ ምን አይነት ሙያተኞች፣ ምን አይነት መሳሪያ ሊኖር እንደሚገባ በአይን ያየው ማለት ነው። ስለዚህ ከእንግሊዝ ሀገር ከአምስት ቀን በኋላ ስመጣ ከቱፓ አንበሳ ሆስፒታል ዲዛይን አረጋለሁ ብዬ ደብዳቤ ጻፍ በዛ መሰራት ሪዛይን አድርጌ ፕሮጀክት ፕሮፖዛል ከጤና ጥበቃ ሚኒስትር አቀረብኩኝ። ሁለት ችግሮች ገጠሙኝ። አንዱ ጤና ጥበቃ ሚኒስትር አንተ ገንዘብህን እዚህ ችግር ላይ አውላለሁ ካልክ ኢንቨስተር ትሆናለህ ማለት ነው። ኢንቨስተር ከሆንክ ደግሞ ለዛ ኢንቨስትመንት የሚሆን ስታንዳርድ ስለሌለት ላይሰንስ ልንሰጥ አንችልም። ግን የሚጆ ብትሆን እንደቀ መስቀል ሰጥሃለን አሉኝ። እኔ ደግሞ የሚጆ መሆን አልፈለግኩም ስለዚህ አይ እኔ እንደሱ ነው ማድረግ አልኩ። ስለዚህ ስድስት ወር ፈጀ። ምክንያቱም የሀገሪቷን ስታንዳርድ ራሴ ማውጣት ነበረብኝ። ከሰባት ፔጅ ስታንዳርድ ያወጣሁት ለድንገተኛ ሕክምና አገልግሎት የኢትዮጵያን እኔ ነኝ። ከዛ በተየው ቻሌንጅ እንግዲህ ኢንቨስተር ኒንግ ካልክ የታለ ገንዘቡ ተው አልኩ። አልተሳካልኝም ገንዘብ ከባንኮች መበደርም። ስለዚህ በሁለተኛ ቤቴን ሸጬ ነው አምቡላንስ ሲስተሙን የጀመርኩት። ዱባይ ሄጄ ሶስት ሚኒባዞችን አምቡላንስ ስታንዳርድ የሚያወጣው በኔስሮ። ከዛ ስታንዳርድ መሰረት የመጀመሪያውን ፕራይቬት የአምቡላንስ አገልግሎት የጀመርኩት ቀድሞ በመንግስትና በቀይ መስቀል የሚሰጠውን የአምቡላንስ አገልግሎትን በንግድ ዘርፍ መያዝ፣ በተለይም ደግሞ ያልተሞከረ ንግድ ላይ ያለ የሌለ መዋለ ንዋይን በሙሉ አፍሶ ወደ ስራ መግባት ከቤተሰቡ ጀምሮ በሙያ ውስጥ ባሉ ባለሙያዎችም ያልተደገፈለት እንደነበር የሚያስታውሰው ክብረት ያንን ሁሉ ጥሶ የጀመረው ስራ እየተሳካለት በቅድመ ሆስፒታል የሚያሰለጥን ጠብታ ኮሌጅን እስከ መክፈት ደርሷል። ማረጋት ሙያተኛ ምንም አይነት መሳሪያ ብትሰበስቢ በድንገተኛ ሕክምና አገልግሎት ያልሰለጠነ ሙያተኛ ካል እነዛ መሳሪያዎች መጠቀም አይችል። ስለዚህ ቅድሚያ የምንሰጠው የሰለጠነ ሙያተኛ ትንሽ ደቂቃ ውስጥ ህይወትን ማትረፍ የሚችል የድንገተኛ ሕክምና ትምህርት የወሰደ ሙያተኛ አለ ወይ የሚለውን ጥያቄ ነው ለመመለስ እየሞከረን ያለን ስራው ላይ ገጠመን ችግር ምንድን ነው? ድሮ የምናሰራው ነርሶችን እየቀጠረን ስፔሻል ትሬኒንግ እየሰጠን ነው። አሁን የመጀመሪያውን የፓራሜዲክ ኮሌጅ ከፍተን ቀብታ ፓራሜዲክ ኮሌጅ ተከፍቶ ባለፈው ሁለት አመት ስራ ስድስት ተማሪዎችን ተቀብለን ፈተናዎችን እንዲያልፉ አድርገን አስራ አራቱ ነው የሚቀጥረን ወደ ሀያ አምቡላንሶችን ስራ ላይ ያሰማርተን ነው የምንገኘው። ሳ ስምንት ቋሚ ሰራተኞች አሉ። ከሰላሳ በላይ ደግሞ ሮን የሚሰሩ ሰዎች አሉ። ባለፉት አስር ዓመታት ከሰባ ሺህ በሽተኛ የእኛን ሰርቪስ የፈለጉ ሰዎች ከአንድ ቦታ ወደ ሌላ ቦታ አድርሰናል። ኢትዮጵያ ደ ውስጥ ያልሄድንበት አቅጣጫ የለም። አጎራባች የሆኑ ሀገሮች ኬንያ ጠረፍ ድረስ እንሄዳለን። ሶማሊያ ሁል ጊዜ በተደጋጋሚ እንሄዳለን። ድንበሩ በተከፈተ ጊዜ ኤርትራ ድረስ በሽተኛ መተናል። አስመራ፣ ጂቡቲ ጠረፍ ድረስ ሄደን ከዛ ደግሞ አምቡላንስ መጥቶ የሚቀበለን ነገር አለ። ውጭ ሀገርም አንዳንዴ በጣም የታመሙ ሰዎች ወደ ዱባይ፣ ወደ ህንድ፣ ወደ ታይላንድ ዱ ከእኛ የህክምና ቴክኒሽያኖች ተጠቅመው ወደዛ አደርሰዋል። እንግዲህ የሚቀጥለው ሶስት አመት አመት ወደ መቶ አምቡላንስ ለመድረስ ነው እየሰራን ያለ ነው። ኢትዮጵያ ውስጥ ያለውን ችግር የምንወጣው በእርዳታ ሳይሆን የራሳችንን ጠብታዎች በማስቀመጥ ነው የሚለው ክብረት፣ በቀጣይም ይህን ስራ ላይ ማስፋት ትልቅ ህልም እንዳለው ታጫውቶኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።